ከወራት በፊት ጦርነትን ካስተናገዱ የትግራይ ክልል ከተሞች መካከል አንዷ በሆነችው መቀሌ የሚገኘው የመቀሌ ዩኒቨርሲቲ ነባር ተማሪዎችን ከነገ ጀምሮ መቀበል ይጀምራል። ተማሪዎች ወደ ዩኒቨርሲቲው ሲመጡ በጦርነት ምክንያት ለችግር ለተዳረጉ ነዋሪዎች የሚሆን ለቀን ፍጆታ የሚውሉ ግብዓቶችን ይዘው እንዲመጡ የሚያበረታታ ዘመቻ ከሰሞኑ ተጀምሯል። በተማሪዎች ተነሳሽነት እንደተጀመረ ስለተነገረለት ዘመቻ ይዘት ብሎም የዩኒቨርሲቲው አሁናዊ ድባብ ለማወቅ ዩኒቨርስቲውን አንድ ባልደረባ አነጋግር ያለው ያነጋገርኩት በዩኒቨርስቲው የከተማ ፕላንና ሕንፃ ዲዛይን መምህር የሆነውን ወጣቱን ኢዮኤል ጉዑዥን ነው። ኢዮኤል በዘመቻው አማካኝነት የሚገኘውን ድጋፍ ለመቀበል ብሎም ለሚመለከተው ክፍል ለማሸጋገር የተዘጋጀ ተጠሪ ነው። አስቀድሞ ቀለብ ከተማሪ የተሰኘው ዘመቻ ሐሳብ እንዴት እንደ መነጨ ያስረዳል። መጀመሪያ ሀሳቡ የመጣው ተማሪዎች ራሱ የሚመጡበት ቀን እንደተነገራቸው በሚዲያ ከተገለጸ በኋላ በመደወል ምን ማድረግ እንችላለን፣ ምን መርዳት እንችላለን፣ ምን ይዘን የምንጣሚል ጥያቄዎች ወደ ኛ መደወል ተጀመረ። ወደ ኔም፣ ወደ ሌሎች ጻፎችም ማለት ነው። እንዲሁም ወደ አለምናይ ኦፊስም እንደዚህ ስልክ እየተደወለ ይጠየቅ ነበር። በእኛ በኩል እርዳታ ይዘው የሚመጡበት መንገድ ካለ ከኛ ሳይድ ለማጣራት ሞከር። በእኛ ሳይድ እንዳወቅነው እና እንደገባን መንግሥት ራሱ ያዘጋጃቸው መንገዶች ስላሉ እነሱ መንገዶች ሁሉ በእኛ በዩኒቨርሲቲ በኩል እንደዚህ አይነት ነገር ልናስተባብቀው እንደማንችል ሀሳብ ነገር ናቸው። ከዛ እነሱ ደግሞ በራሳቸው በኩል እንደዚህ በሚያጠሩበት ሰዓት ሊኖር ከሚችለው የሎጂስቲክ ችግር ጋር ተያያዘ ሰብስበው ከዛ አስጭነው መምጣት እንደማይችሉ ከተለያዩ ኢንፎርሜሽን እንደደረሳቸው ነበሩ። በዛ መሰረት ሌላ አማራጭ ካለ ሚል ጥያቄ ደውለው ጠየቁኝ። እኔ አስፈራዙ ነው እዚህ ከመጡ በኋላ ለሚኖሩ ነገሮች ትብብር ልማድረግ እንችላለን እንጂ ዩኒቨርሲቲ የእርጋታ ማሰባሰብ ስራ ላይ ኦፊሻሊ ስላልተሰማራ ምን ማድረግ እንደምንችል እርግጠኛ አይደለም የሚ መልፈጥ ናቸው። በጣም ጥሩ የሚባል ሀሳብ ከእነሱ በኩል መነጨ። እነሱ ያሉት ምንድን ነው፣ ሁለት ሻንጣ ይዘን የምንመጣ ከሆነ ለምን አንዱን ሻንጣ እርዳታ የራሳችን ይዘን እንመጣለን፣ አንዱን ሻንጣ ደግሞ የራሳችን ንብረታችን ይሰማል የህይወታችን ንብረት ይዘን እንመጣለን እና በነዛ በኩል ማምጣት ከቻል ዩኒቨርሲቲ ሊቀበለን እና ሊያስተባብር ይችላል፣ እዚህ ለሚኖረው ቲዩሽን ሚል ጥያቄ ከተማሪዎቹ በኩል ነው። ይሄ ደግሞ በጣም ደስ የሚል ሀሳብ ነበር። እኛም ጠየቅን። ከጠየቅን በኋላ በዩኒቨርሲቲ በኩል ተማሪዎቹ ወደ ዩኒቨርሲቲ ግቢ ከደረሱ በኋላ እነዚህን ነገሮች መስጠት ከፈለጉ መቀበል እንደምንችል አሰባስበን ሊበረት አስፈልገን ቆጠር አካሂደን ለሚመለከተው አካል መቀሌ ውስጥ ወይ መቀሌ አካባቢ፣ እና ሌሎች የትግራይ አካባቢ ስላሉ ተረጂዎች በቁሳቁስ መልክ፣ በምግብ ታይፖች መልክ እንዲሁም በአልባሳት እና በምትናቅፈት መልክ ሊያመጧቸው የሚችሉትን ነገሮች መቀበል እንደምንችል

በእሱ ተነሳሽነት በእነርሱ ሀሳብ አመንትነት ይህ እንቅስቃሴ ጀምረዋል ማለት ነው። እንግዲህ መቀሌ ከወራት በፊት ጦርነትን ካስተናገዱ ከተሞች መካከል አንዷ ናት። ይሄ የሰብአዊነት ዘመቻ በከተማው ነዋሪዎችና ከመላ ኢትዮጵያ ወደ ከተማዋ በሚመጡ ተማሪዎች መካከል ያለውን ግንኙነት መልካም በማድረግ ረገድ የሚጫወተው ሚና ይኖሩ ይሆን? አዎ፣ ስፔሻሊ በአሁኑ ሰዓት ምንድነው ትግራይ እንደ ክልል መቀሌም እንደ ከተማ ከአሁን ካጋጠሙ ቲቲዎች በተያያዘ ከህዝቡ ጋር ከኢትዮጵያ ሕዝብ ጋር ይሁን ከሌላው ማህበረሰብ ጋር ያለው ሪሌሽንሽፕ አስፈላጊም በሆነ ሌቨል ወይ ደግሞ በጣም ስሜታዊ በሆነ ሌቨል መመለስ ወይ ደግሞ የሌላውን ሰው አለሁ ባይነት ለማዳመጥ ወይ ፊን ለማድረግ የሚፈልግበት ሞመንት ላይ ስለሆነ ተማሪዎቹም ከአሁን በፊት ኖረውበታል ከተማውም ከህዝቡ ጋር ተገሬት አርገው ስንት ዓመታት ቆይተዋል። ልጥሩ የሚባል ኤክስፒሪያንስ እንዳላቸው ከነሱ ጠቁንም እናውቃለን። ከዚህ ጋር ተያይዞ አሁን እንደዚህ አይነት ሰብአዊ የሆነ በጣም ልባዊ የሆነ ተነሳሽነት ጋር በተያያዘ የሚያደርጉ እንቅስቃሴ ከከተማው ማህበረሰብ ከክልሉ ህዝብ፣ እንዲሁም በጠቅላላ ከማንኛውም በዚህ አጋጠመ ሁኔታ ያለውን ሲቲዌሽን አንደርስታንድ ማገብ የሚችል ሊገባው ከሚችል ማህበረሰብ ጋር ያለውን ሪሌሽንሽፕ ወደ ሌላ ወደ ከፍ ያለ ደረጃ ማሳደግ የሚችል ነው። ይህም ለህዝቡ ደግሞ ለካ አሉ ወገኖች አሉ፣ ለካ እነዚህም ገና ልጆች የምንላቸው የማህበረሰብ አካላት ራሱ በዚህ ሌቨል አልናይታቸውን መግለጽ ይችላል፣ የሚለውን ስሜት ለማዳበር በጣም ጠቀሜታ ያስባሉ። እንግዲህ መቀለ ዩኒቨርሲቲ በተለያዩ ግቢዎቹ በሺዎች የሚቆጠሩ ተማሪዎችን የሚያስተናግድ ተቋም እንደሆነ ይታወቃል። ቀለብ ከተማሪ በጦርነቱ ምክንያት ለችግር ለተዳረጉ የምትደርሱበት የመጀመሪያው እርምጃ ሆኗል። በቀጣይ ጊዜያትስ ብዛት ያላቸው ተማሪዎች ለማህበረሰቡ ሊሰጧቸው ስለሚገቡ እገዛዎች እንደው ቢደረጉ የሚባሉ ጉዳዮችስ አሉ ወይ? እንደሚታወቀው አሁን ያለው የመቀሌ አካባቢ ያለውም ይሁን ትግራይ ውስጥ ያለው ሲትዌሽን ከተለያዩ አቅጣጫዎች ብዙ አይነት እርዳታ፣ አቴንሽን እንዲሁም እገዛ የሚያስፈልገው ነው። በተጓዳኝ ደግሞ በቀጣይነት ለሚኖሩ ነገሮችም የሁሉም የማህበረሰቡ አካል ግብአቶች ያስፈልጋሉ። ተማሪዎቹም ሆነ የዩኒቨርሲቲ ማህበረሰብ ደግሞ በሙያውም በጉልበቱም በሌሎች አለኝ ሊሏቸው በሚችል አቅሙ በሙሉ ሊሰጣቸው የሚችሉ እርዳታዎች ወይ እገዛዎች ብዙ ናቸው። እንደ ትምህርት ተቋምነት ከሀሳብ መንጭን መተነስቶ የተለያዩ የዘመቻ ስራዎችን በመስራትም ማህበረሰቡን ማገዝ የሚችልባቸው የተለያዩ ከአሁን በፊትም የነበሩ አሁን ደግሞ በአዲስ መልክ ሊዘጋጁ የሚችሉ የተለያዩ ሀሳቦች አሉ። መገንባት ያለባቸው የተራረሱ ቤቶች ካሉ፣ በየገጠሩ መስለስ የሚገባቸው ሰብሎች ካሉ ከዚህም አልፎ ሌሎች በዘመቻ የሚሰሩ ስራዎችንም የማስተባበር ሀሳቦች አለን። ያው በፕራዮሪቲ ደረጃ በቀዳሚ በቀዳሚነት ደረጃ አሁን ላይ የሚያስፈልገው ተቋርጦ የነበረው የመርቹ ትምህርት መቀጠል ላይ ባጭር ጊዜ ውስጥ የተቋረጠን ትምህርት ማቋቋም ትልቁ ግዴታችን ቢሆንም ከሱ ጋር በተጓዳኝ እያየን ደግሞ እንደየሁኔታው አካሄድ የአካባቢ የሰላም ሁኔታ እየተሻሻለ ወደ ወደነዚህ ስራዎችን እንገባለን ብለን ማስባል። ከመለያየታችን በፊት ዮኤል፣ ነገና ከነገ ወዲያ ጀምረው ነው አሁን ጥሪ የቀረበላቸው ተማሪዎች ይገባሉ ተብሎ የሚጠበቀው፣ የዩኒቨርሲቲው ማህበረሰብ በዙሪያው ያለው ድባብ ምን ይመስላል የሚለውን ለአድማጮች እስቲ ንገረን። እነዚህን ተማሪዎች በመቀበል ረገድ እንዲሁም ደግሞ ትምህርታቸውን በሰላም ለማጠናቀቅ የሚያስፈልጋቸውን ነገር በመስጠት ረገድ በአጠቃላይ ያለው ድባብ ምን ይመስላል? ባለፉት ኦልሞስት አስራ አንድ ወይ አስር ወራት ከኮቪድ ጋር ተያይዞን ከዛ በኋላ ደግሞ በትግራይ ስራዎች ተቋርጦ የነበረው የትምህርት ሁኔታ ወደ ነበረበት ለመመለስ ጥረት ተጀምሯል። ይህም ተከትሎም ጦርነቱ ከመጀመሩ ከአንድ ቀን በፊት ጥር ሀያ ሶስት እና ሀያ አራት አክሊ የመቀሌ ዩኒቨርሲቲ ተመራቂ ተማሪዎች ተጠርተው የመጨረሻ ሰሚስተር ትምህርታቸውን እንዲያካሂዱ ተወስኖ የተወሰኑ ተማሪዎች መጥተው ጀምረው ነበር። መጀመር ብቻ ሳይሆንም ያው ጦርነቱ በነበረባቸው አራት ሳምንታት ያለማአቋረጥ ከአካዳሚ ስታፍም ከአስተዳደርም ከተማሪዎችም በነበረው በጎ በነሳሽነት የተነሳ ተማሪዎችን አስተምረን መቀሌ መከላከያ ሰራዊት መቀሌ ከገባ ከአንድ ሳምንት ከግማሽ አካባቢ በኋላ እነዛን ተማሪዎች አስመርቀን ልከናል። ከዛ በሀያ አራት መምጣት ያልቻሉ ተማሪዎች ደግሞ ተንጠባጥበው የቀሩ ተማሪዎች ወደ ሶስት ሺ አምስት መቶ የሚሆኑ ተማሪዎች ነበሩ። እነሱም ምረቃው ከተካሄደ ከተወሰነ ቀናት በኋላ እንደ ጥሪ ተደርጎላቸው ይኸው አሁን አይ ሶስተኛ ስምንታቸው መጥተው ያቋረጡትን ትምህርት እየጨረሱ ነው። ሰው እነዚህ ተማሪዎች ከሶስት ሺህ አምስት መቶ ተማሪዎች ወደ ሁለት ሺህ አምስት መቶ የሚሆኑት መጥተው እየተከታተሉ ይገኛሉ። በቅርብ ቀን ደግሞ ተመርቀው እነሱም የዩኒቨርሲቲ ቆይታቸውን ያጠናቅቃሉ ማለት ነው። የቀሩት አንድ ሺ የሚሆኑ ተማሪዎች ትግራይ ውስጥ ኮሚኒኬሽን ባለመኖር ምክንያት ኢንፎርሜሽን ባልደረሳቸው እና በሌሎችም ተጓዳኝ ምክንያቶች አለመምጣታቸውን ከዩኒቨርስቲ ያስተዳደቀን በላል። እነሱም ደግሞ ሲመጡ እንደዚህም ይቀጥላል ብለን እናስባለን። ከዚህ በተጨማሪ ግን የቀሩት ከሁለተኛ አመት ከአንደኛ አመት አምና ያቋረጡ ሰከንድ ሚተር ነበር ልጆች እና እስከ አራተኛ አመት ድረስ ያሉ ተማሪዎች ነገና ከነገ ወዲያ ዩኒቨርስቲ እንዲደርሱ ማስታወቂያ ከተነበረ ወደ ሶስት ያስፈልጓል እነሱ ሲመጡ ደግሞ ያው ኦልሬዲ የጀመር ነው የትምህርት ፕሮሰስ ዩኒቨርሲቲ የሚቻለውን ያህል መዘጋጀት አድርጎ ዝግጅት አድርጎ ካምፓሶቹ ተጠብቆ ተማሪዎቹ መጥተው ክላስ እንዲጀምሩ በዝግጅት ላይ ነን ማለት ነው። እጅግ በጣም አመሰግናለሁ። ኢዮኤል ግኡሽ ቀለብ ከተማሪ ስለተሰኘው የሰብአዊነት ዘመቻም ስለነገርከን፣ እንዲሁም ደግሞ የመቀሌ ዩኒቨርሲቲን የአሁን ድባብ በጥቂቱም ቢሆን ስላስቃኝህን እጅግ በጣም አመሰግናለሁ። ሰጥቶልኝ እናመሰግናለን። ለሰጣችን ሀሳብና ላደረጋችን ቃለመጠይቅ በጣም ነው እግዚአብሔር ይመስገን ነው የምንለው። መልካም ቀን።